በቅርቡ ከኦሮሞ ነጻ አውጪ ኦነግ ሸኔ ከሚባለው ታጣቂ ቡድን ጋር ህወሓት ወታደራዊ ትብብር ስምምነት ላይ መድረሱን የሚገልጹ መረጃዎች እየወጡ ነው እና በዚህ ላይ ምን ይሉናል? ኢትዮጵያን ከአሁን ካለባት ቀውስ ለማዳን አቅም ካላቸው ኃይሎች ጋር መተባበር እንዳለብን እናምናለን። ከዛ ጋር የተያያዙ የጀመርናቸው ውይይቶች አሉ። የዛ አካል ኤሌክትራ ሰራዊትም እነሱ ሚዛም ኢትዮጵያ ውስጥ ስራ እየሰራ ያለ በኢትዮጵያ እጣ ፈንታ ላይ ለመወሰን አቅም ካላቸው ወገኖች አንዱ ስለሆነ እነሱ ደግሞ የጀመረ ነው ውይይታና ከዛ በላይ ብዙ መናገር አልችልም። ሁለቱ ቡድኖች መልካም፣ ሁለቱ ቡድኖች የጋራ የሚሏቸው ነገሮች ይኖሩ ይሆን? ቢያንስ ቢያንስ የአብይ አህመድ መንግስት ሀገር ለማጥፋት የሚያደርገው እንቅስቃሴ አገር ውሉ በውሉ በማጥፋት ህዝብን በማጥፋት እንዳይጠናቀቅ ለማድረግ የሚያስችል መጀመሪያ ያስፈልገናል። ሌላው ትናንት የኢትዮጵያ መንግስት ለመላው ህዝብ ጥሪ አቅርቧል። ምናልባት ይሄንን ጥሪ ሰምተውት ከሆነ ምን ማለት ይሆን ምን ማለት ይሆን ለእናንተ አብይ አህመድ የጠራው ጥሪ የዘር ማጥፋት ጥሪ እስካሁን ያልተሳካልኝን ትግራይን የማጥፋት አላማ በምስኪን አርሶ አደሮች ጫንቃ ላይ ተመሰልቼ አከናውኗዋለሁ የሚል ጥሪ ያደረገበት ነው ይመስልኝ። በምን ግሪሳት እንኳ ትናንት ወልዲያ ከተማ ውስጥ ብቻ አስር ታንክ፣ አስር ብረት ለበስ ተሽከርካሪ፣ ከአስራ አራት በላይ መድፍ፣ መልቲፕል ሮኬት ላውንቸሮች፣ በብዙ አስሮች የሚቆጠሩ መኪኖች አስማልኮ ተመይነት ና ደውዝ የሚባል አዛዦችም ጭምር ባሉበት ይህ ሁሉ ስራ ሰርቶ ሲቪሊያንስ ምንድነው ሊያደርጉ ይችሉት? ከዚህ በኋላ ሲቪሊያንስ በየሰፈሩ ያለውን ጠና እንዲገሉ ጥሪ ነው ያቀረበው፣ እንጂ ሰራዊት በሚመለከት ለመዋጋት የሚያስችለውን አቅም በሙሉ እስካሁን አንድ ወር ከምናምን ሲዋጋ ማጥቃት ሲያደርግ ሲያፈገፍግ፣ ሲሸነፍ ሲሸሽ ሰውሉ አርጓል። ለአብይ አህመድ ወንበር ሲባል፣ ለአብይ አህመድ ይጎ ሲባል ምን ያክል ዜጎች ማለት አለባቸው የሚለውን ጥያቄ እንደገና እንድናነሳ ከሚያስገድድ በስተቀር በመሬት ላይ የሚለውጠው ነገር የለም። ወደ ስምምነት ወይም ወደ ሰላም ለመምጣት የሚቀርቡ ሀሳቦችን የተኩስ አቁሙን አልተቀበለም የእናንተ ቡድን እንደገናም የራሱ ቅድመ ሁኔታዎችን አስቀምጦ ነበር እና ለህዝብ የሚታሰብ ከሆነ ወደ ሰላም ሰላም ለመምጣት ምን መደረግ አለበት? በእናንተ በኩል ምን ማድረግ አለባችሁ? ያልሹ ነገር ነው። ለእህል ማሰብ ካለ ለህል ማሰብ ነው መጀመሪያ ያለበት አብይ አህመድ ሲቀጥፍ ከትግራይ ተኩስ አቁሜን የወጣሁት ለገበሬ ብዬ ሲል ትግራይ ውስጥ የግብርና እቃቸው የተሰበረባቸው ገበሬዎች ሞፈር ቀንበራቸው የተሰበረባቸው ገበሬዎች ብቻ አይደሉም እየተራጉ ያሉት ይነስ የሚብዛም ባንክ ውስጥ ገንዘብ የነበራቸው ሰዎች ይነስ የሚብዛም ስልክ ደውለው አግዙኝ ማለት ይችሉ የነበሩ ሰዎች ይነስ የሚብዛም ከውጭ ዘመዶቻቸው ጋር ተገናኝተው እገዛ ማግኘት ይችሉ የነበሩ ሰዎች ጭምር ናቸው ለችግር እየተዳረጉ ያሉት ምክንያቱም አብይ በተገዶ ያስቆመውን የወጣበትን አካባቢ በትራንስፖርት አገልግሎት በሰብአዊ እርዳታ አክሰስ በባንክ አገልግሎት በቴሌኮሙኒኬሽን አገልግሎት አፍኖ ይዞ ማንበርከክ ነው የፈለገው። ስለዚህ ለሕዝብ ማሰብ የሚባል ከሆነ እኔ ያለሁበት መንግስት ያለሁበት ሕዝብ ትግራይን አንበረክ ካለ የሚል ጠራው የሚለው የሰላም ስምምነት አይደለም የሚሰራው። ያቀረቡ ነው ኮንዲሽን፣ ለሕዝብ ከማሰብ የመነጨ ኮንዲሽን ነው። አሁን ቢሆን አማራ ክልል ውስጥ አፋር ክልል ውስጥ እንንቀሳቀሳለን። ከሕዝቡ ጋር ተቋማን አፈረስን፣ ከሕዝቡ ጋር ስራደውን አለካል፣ ከሕዝቡ ጋር በሰላም እየተንቀሳቀስን ነው። የእኛ ፍላጎት የትግራይናት ላይ የምትተኮስ ትይት መኖር የለባትም ትይት እንተኩሳለን ሰዎችን ተኩሳለን የሚሉ ሰዎች ጣራቸው እስኪቆረጥ ላንቃቸው ሲዘጋ ድረስ እንቅስቃሴያችን እንቀጥላለን። ያስከ በተመጥኖ ቅድመ ሁኔታ እስኪቀበሉ ድረስ እርምጃችን ይቀጥላል። ከዚህ ውጭ ዜጎችና ዱላ፣ ጦር አንካሴ ተሰነሰራና የሚባል ጨዋታ አይሰራም። የኢትዮጵያን ህዝብ ለአንድ ሰው ክብር ለአንድ ሰው ሂቡ ሲባል ሌላ ጣጣ ውስጥ መክተት ይቁም። ለህዝብ ማሰብ ይሄ ነው። ይህን ነገር እስካደረገ ድረስ እኛ በሀይል ብቻ ነው የምንጨርሰው የሚል እምነት የለንም። በሀይል ማለቅ የለበትም። ምንም ነገር በሰላም ያልቅ ነገር ከሆነ አስቀመጥነው ኮንዲሽን ያሟሉ። ያን ካደረጉ ችግር የለበትም። ይሄ ጎ ጉዳይ አይደለም። ስለዚ ስላሰብ የምጨመር ነው ኮንዲሽኖችን ያስቀመጥነው። ከዚህ ውጭ አብይ አህመድን ማርያን ፍላጎት ቢሆን ኖሮ እዚህ ቦታ እንገናኝ እዚህ ቦታ እንበል የሚላቸው የሚስጥር መልክቶች አሉ። እሱ አይደለም። አሁን ነረሳችን በሚስጥር የሚደረግ ስምምነት ሊኖር አይችልም። በአደባባይ ይህ ጦርነት አያዋጣም ብሎ በመጀመሪያ ደረጃ ግን በህዝባችን ላይ የጣለውን ህዝብን የማነጥ ህዝብን የማሰቃየት እንቅስቃሴ መቆም መቻል አለበት። ያን ካስቆመ ሌሎችን ነገሮች ለማየት ግድ እንሆናለን። አመሰግናለሁ። አቶ ጌታቸው ረዳ የህወሓት ቃል አቀባይ። እግዜር ስጥልኝ። ለጊዜው እሺ ሽሽ